በዩናይትድ ስቴትስ ለፕሬዚደንትነት እየተካሄደ ያለው የምረጡኝ ዘመቻ ተጋግሎ በቀጠለበት በአሁኑ ወቅት የዋይት ሀውስ ቤተ መንግስትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ከቶ ምን ይዞ ይሆን የሚመጣ ሲሉ ብዛት ያላቸው አፍሪካውያን እያሰላሰሉ ናቸው። የቪኦኤዋ ኤስተር ጊቱ ያጠናቀረችውን ዘገባ ሰለሞን ክፍሌ የትናንቱን ሱፐር ቱስዴይ በመባል የሚታወቀውን እጩዎች በአምስት ክፍለ ግዛቶች ያካሄዱትን ቅድመ ምርጫና ውጤት አካቶ ለዲሞክራሲ በተግባር አቀናብሮታል። የትላንት ማክሰኞን ቅድመ ምርጫና ውጤቶቹን ላስቀድም። ዶናልድ ትራምፕና ሂለሪ ክሊንተን ናቸው በትላንቱ ቅድመ ምርጫ ከፍተኛ ድል ያስመዘገቡት። ትራምፕ አምስቱንም ስቴቶች ማለት ክፍለ ግዛቶች ኮኔክቲከት ዴላዌር፣ ሜሪላንድ፣ ፔንስልቬንያና ሮድ አይላንድን ሲያሸንፉ ክሊንተን ከሮድ አይላንድ በቀር አራቱን አሸንፈዋል። በዚህ ውጤት መሠረት ዶናልድ ትራምፕ አንበሳውን ድርሻ አግኝተው የመቶ ሰባ ሁለቱንም የሪፐብሊካን ተወካዮች ድምፅ ወስደዋል። ሀገራችንን መልሰን ልናመጣ ነው። አሜሪካን እንደገና ታላቅ ሀገር ልናደርጋት ለአምስቱ ክፍለ ግዛቶች ሕዝቦች ልነግራቸው የምፈልገው በጣም የኮራሁባችሁ መሆኔን ነው። የዛሬዋ ምሽት ለእኔ ታላቅ ምሽት ናት፣ ምክንያቱም ከተለያዩ ክፍለ ግዛቶች የተገኙ ውጤቶች ነውና። ትራምፕ በአሁኑ ሰዓት ራሳቸውን የሚያዩት የሪፐብሊካን ፓርቲውን ውክልና በማግኘት ብቸኛው ለፕሬዝደንትነት ተወዳዳሪ አድርገው በመሆኑ ተቀናቃኞቻቸው ቴድ ክሩዝ እና ጆን ካሲክ ከውድድሩ መውጣት አለባቸው ብለዋል ትራምፕ ታማኝ አይደሉም ሲሉ ደግሞ ቴድ ክሩዝ መልስ ሰጥተዋል። በዲሞክራቲክ ፓርቲ በኩል ቀደም ሲል እንደ ጠቀስኩት ሂለሪ ክሊንተን ናቸው። በፔንስልቬንያ፣ በሜሪላንድ፣ በኮኔክቲከትና በዴላዌር በከፍተኛ ድምፅ ብልጫ ተቀናቃኛቸውን በርኒ ሳንደርስን አሸንፈው የፓርቲያቸውን ውክልና ለማግኘት በጣም መቃረባቸውን ያረጋገጡት ጠንክሮ መስራት የሚያስከብርበት፣ ቤተሰቦች ድጋፍ የሚያገኙበት፣ ጎዳናዎች ጸጥታቸው የተጠበቀበት፣ ማህበረሰቦች የሚጠነክሩበትና ፍቅር ጥላቻን የሚረታበት ነገን ለማየት ተቃርበናል። በየአራት ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ፕሬዚደንታዊ ምርጫ ዘንድሮ ሃምሳ ስምንተኛው ነው። በኢትዮጵያ አቆጣጠር በመጪው ዓመት ህዳር 2009 ዓ.ም ይካሄዳል። ይህን በዚሁ ላብቃና ወደ ዋናው ርዕሳችን የዋይት ሐውስ ቤተ መንግሥትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ምን ይዞ ይመጣ ይሆን ወደሚለው እንለፍ። ይህ ጥያቄ በብዙ አፍሪካውያን አእምሮ ውስጥ ላለፉት በርካታ ወራት ሲብላላ የቆየ ነው። እዚህ በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያን ተቋም በቅርቡ አምስቱም ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩ እጩዎች ተወካዮች የተሳተፉበት የውይይት መድረክ አዘጋጅቶ ነበር። ዋላ ብሌጌ ላይቤራዊ አሜሪካዊ ናቸው። የዲሞክራቱ የሴነተር በርኒ ሳንደርስም አማካሪ ሆነው ይሠራሉ። ሳንደርስ በጦርነት ጣልቃ ገብነት ላይ ያላቸውን አስተያየት አጋርተዋል። እርሳቸው ዩናይትድ ስቴትስ የዓለም ሁሉ ፖሊስ እንድትሆን አይፈልጉም። ዩናይትድ ስቴትስ ጣልቃ እየገባች በአንድ አገር ውስጥ መንግስታት እንድትተካ ወይም መሪዎችን ከስልጣን እንድታባርር አይሹም። ማንኛውም አይነት ጦርነት ደግሞ የመጨረሻው አማራጭ እንዲሆን ነው እምነታቸው። በምርጫ ዘመቻቸው ወቅት ብዙ አነታራኪ አስተያየቶችን የሰነዘሩት ዶናልድ ትራምፕ በፕሬዝደንትነት ቢመረጡ ፖሊሳቸው ምን ሊሆን እንደሚችል ለመረዳት ብዛት ያላቸው አፍሪካውያን በዩናይትድ ስቴትስ ምክር ቤት የተካሄደውን ውይይት ተከታትለዋል። በውይይቱ ላይ ዶናልድ ትራምፕን ወክለው የተገኙት ጄፍሪ ጎርደን የአሜሪካ የውጭ ጉዳይ ፖሊሲ አማካሪ አማካሪና የብሔራዊ ጸጥታ ባለሙያ ናቸው። Certainly he wants strong ties with Africa. He wants strong economic development between the United States and Africa. በትክክል ትራምፕ ከአፍሪካ ጋር ጠንካራ ግንኙነቶች እንዲፈጠሩ ይፈልጋሉ። ከትራምፕ ዋይት ሃውስ ከአፍሪካ ጋር የምጣኔ ሀብት ልማትና ጠንካራ ግንኙነቶች የሚጠብቁ ለውጦች ናቸው። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የተወከሉት አፍሪካ ሴንተር የተባለው ማዕከል ዋና ዳይሬክተር በሚሼል ገብን ነበር። የክሊንተን ትኩረት ዓለም አቀፍ ችግሮችን በዓለም አቀፍ ሕብረት ለመፍታት ነው ሲሉ አስረድተዋል። ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ለአፍሪቃ መንግስታት ከሲቪሉ ማህበረሰብና ከግል ድርጅቶች ጋር ግንኙነታችንን ማስፋትና ጥልቀት እንዲኖረው ማድረግ በእጅጉ ጠቃሚ መሆኑን ይረዳሉ። በአፍሪቃ አህጉር ሸሪኮች ያስፈልጉናል። ሄርመን ኮሆን ደግሞ በይፋም ባይሆን ውስጥ ውስጡን የጆን ኬሲክ አማካሪ ናቸው። ኮሆን ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እንደነበሩ ይታወቃል። ኬሲክ የሚፈልጉት የግሉ ዘርፍ መዋሌ ንዋይ መዳቢ የአፍሪካን ምጣኔ ሀብት እንዲያሳድግ መሆኑን ሄርመን ኮሆን በስብሰባው ላይ ተናግረዋል። የአፍሪካ ምጣኔ ሀብት እድገት መጻኢ እድል በግል ዘርፉ መዋለ ንዋይ መዳቢዎች ላይ እየተመሠረተ መሆን አለበት። ኬሲክን በተመለከተ ይሄ ከሁሉም በላይ ቅድሚያ የሚሰጡት ተግባር ነው። ቴድ ክሩዝ በመጪው ህዳር የዩናይትድ ስቴትስ ፕሬዝደንትነትን ምርጫ አሸንፈው ዋይትሃውስ ከገቡ የአፍሪካ ፖሊሳቸው ጠንካራ የምጣኔ ሀብት ማሳደግ ዘዴ እንዲፈጠር ይፈልጋሉ ነገር ግን በአህጉሪቱ የተንሰራፋው ሙስና በእጅጉ ያሳስባቸዋል ሲሉ ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲ የተሰኘው ድርጅት አባል ማይክል ሊድን አስረድተዋል። የአሜሪካን ነጋዴዎች አግኝተህ አፍሪካ ውስጥ በንግድ ሥራ እንዲሰማሩ ስታነጋግራቸው አህጉሪቱ ውስጥ ስር በሰደደው ሙስና ሳቢያ አእምሯቸው ሲረበሽ ነው የምታየው። ፕሬዚዳንት ባራክ ኦባማ ሁለት ዙር የሥራ ዘመናቸውን አጠናቀው ለመሰናበት እየተዘጋጁ ባሉበት በአሁኑ ወቅት ብዙ አፍሪካውያን ትዝታ ያሳደሩባቸው ስለ መሆኑ ይናገራሉ። የአፍሪካውያኑ ትዝታ ታዲያ ኦባማ ለአህጉሪቱ ያበረከቱት ጠቃሚ ሥራ በመኖሩ ሳይሆን እንደ ራሳቸው ልጅ ስለሚቆጥሯቸው ነው። በተለይ በወጣት አፍሪካውያኑ ዘንድ ይህ አስተሳሰብ በጣም ከፍ ያለ ነው። ለአንዳንዶች ኦባማ በፕሬዚደንትነት ተመርጠው ወደ ዋይትሃውስ ለመግባት የመጀመሪያው አፍሪካዊ አሜሪካዊ መሆናቸውን በራሱ እንደ ተአምር የሚቆጠር ነው ይላሉ። አሁን አፍሪካውያን ተስፋ የሚያደርጉት ቀጣዩ ወይም ቀጣዩዋ የዩናይትድ ስቴትስ ፕሬዚደንት ከአህጉሪቱ ጋር ከቀድሞ የተሻለ እውነተኛና ጠንካራ ግንኙነት ይፈጠራል ብለው ነው።